የተባበሩት መንግስታት ድርጅት በጦርነት ግጭት እየታመሰች በምትገኘው የመን ህይወታቸውን ለማትረፍ ለሚጣጣሩ ቁጥራቸው 16 ሚሊዮን እንደሚደርስ ለሚገመቱ ሰዎች የሚውል የሦስት ነጥብ ስምንት አምስት ቢሊዮን ዶላር እርዳታ እንደሚፈልግ አስታወቀ። ይህን አስመልክቶ የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቭ ላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ምንም የምናባክነው ጊዜ የለንም ይላሉ። ረሃብ በየመን ላይ እየወረደ ነው። በዚህ ዓመት 16 ሚሊዮን የሚሆኑ ሰዎች የሚላስ የሚቀመስ አይኖራቸውም። ገና ከወዲሁ እንኳ 50 ሺህ የሚሆኑ የመናውያን ሕይወታቸውን ከሚነጥቀው የረሃብ አደጋ ላይ ወድቀዋል። ዋና ጸሐፊው በአሁኑ ወቅት በዓለም ላይ እጅግ የከፋው ሰብአዊ ቀውስ በሕፃናት ላይ እየተገለጸ ነው ይላሉ ቻይልድሁድ ኢን የመን ኢዝ አ ስፔሻል ካይንድ Yemeni children are ዛሬ በየመን ሕፃን ሆኖ መገኘት ማለት ልዩ በሆነው ገሃነም እንደ መገኘት ነው። የየመን ህፃናት ታርዘዋል። በዚህ ዓመት ወደ ግማሽ የሚጠጉት የየመን ህፃናት ከምግብ እጦትና ከእሱም ጋር ተያይዘው በሚመጡ ህመሞች ይሰቃያሉ። ድካም፣ ድብርትና የመሳሰሉት ምልክቶችም ይታይባቸዋል። ከእነዚህ ህፃናት መካከል አራት መቶ ሺህ የሚሆኑት በሚያጋጥማቸው ከባድ የተመጣጠነ ምግብ እጥረት የተነሳ አስቸኳይ ህክምና ሳያገኙ ሊሞቱ ይችላሉ። ዋና ጸሐፊው ጉተሬዝ በረሃብ የተጠቁ ልጆች ለበሽታ ተጋላጮች ናቸው ይላሉ። በዚያ ላይ እሳቸው እንደሚሉት በየቀኑ የመን ውስጥ ሕፃናት ወይ በጦርነት ይሞታሉ ወይም የአካል ጉዳት ይደርስባቸዋል። ጦርነቱ ከተጀመረበት እንደ ኤሮፓ አቆጣጠር ከ2014 ጀምሮ ከ18 ሺህ በላይ የሚሆኑ ሰዎች ሞተዋል ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ዘገባ ሁለት ሺህ የሚሆኑ ሰላማዊ ሰዎች ሕይወታቸውን አጥተዋል ወይም የአካል ጉዳት ደርሶባቸዋል ጉተሬዝ ጦርነቱ መላውን የየመን ትውልድ ሊውጥ ይችላል በማለት ያስጠነቅቃሉ ስለሆነም መቆም አለበት ይላሉ በዚህ መካከል ግን እሳቸው እንደሚሉት በየመን ቢያንስ ከሶስት ሰዎች ሁለቱ የምግብ የጤና፣ ወይም የሕይወት ማሰንበቻ እርዳታ ይፈልጋሉ። እነዚህ አጣዳፊ እርዳታዎች የሚያስፈልጉት ደግሞ የዓለም አቀፉ ማህበረሰብ እርዳታ ከእስከ ዛሬዎቹ ሁሉ እጅግ ዝቅተኛ በሆነበት ሰዓት ነው ብለዋል። ዋና ጸሐፊው ባለፈው አመት ከተጠየቀው 1.9 ቢሊዮን ዶላር እርዳታ ውስጥ እስካሁን የተገኘው ግማሽ ያህሉ ብቻ መሆኑንም ተናግረዋል። እሱም ቢሆን ደግሞ ከሱ በፊት ከነበረው አመት ጋር ሲነጻጸር በግማሽ ያነሰ ነበር ብለዋል። እርዳታ መቀነስ ማለት በጠቅላላው ቤተሰብ ላይ የሞት ፍርድ እንደመበየን ነው ይላሉ ጉተሬዝ። ይህ ከየመን ጉዳይ ወደ ኋላ የምንልበት ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ2018 ካገኘነው እኩልና እንዲሁም ከዚያ ያለፈ የገንዘብ ድጋፍ ማግኘት ይኖርብናል። ረሃብ አገሪቱን ከመዋጡ በፊት ለጋሽ አገሮች ተማጽኗችንን ሰምተው እንዲደግፉ እጠይቃለሁ። እያንዳንዷ ዶላር ዋጋ አላት፣ ትጠቅማለች። ዩናይትድ ስቴትስ የተባበሩት መንግስታት ድርጅት ዋና ጸሐፊን ተማጽኖ ሰምታለች። ምክንያቱም ለተማጽኖው የመጀመሪያውን ምላሽ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። እንዲህ አሉ ብሊንከን። ዛሬ ለሰብአዊ እርዳታ የሚውል ወደ 191 ሚሊዮን ዶላር የሚጠጋ ተጨማሪ ገንዘብ ከዩናይትድ ስቴትስ ማግኘታችንን ስገልጽ በደስታ ነው። ይህም የ2021 ዓመት በጀታችንን ወደ 350 ሚሊዮን ዶላር ያሳድግልናል። ዩናይትድ ስቴትስ ቀውሱ ከጀመረበት የዛሬ ስድስት ዓመት ጀምሮ ለየመን ሕዝብ ከ3.4 ቢሊዮን ዶላር በላይ እርዳታ ሰጥታለች። ብሊንከን ሌሎች አገሮችም በተለይም በቀጠናው ያሉት አገሮች በቸርነት እርዳታቸውን እንዲለግሱ ጠይቀዋል። አያይዘውም ኮቪድ-19 ከእሱም ጋር ያለው የኢኮኖሚ ቀውስ የሰብአዊ መብት ቀውሶችን የበለጠ ስለአባባሰው እርዳታችንን በአፋጣኝ መስጠት ይኖርብናል ብለዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።